በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሁፍ ክስ ቀርቦበትና የሶስት ዓመት እስራት ተፈርዶበት በዘዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በዛሬው ዕለት ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል። ማምሻውን ጽዮን ግርማ አነጋግረዋለች። ተመስገን ደሳለኝ እንግዲህ ከሶስት ዓመት እስር በኋላ በዛሬው ዕለት ተፈተህ ወጥተሃል እንኳን በሰላም ከቤተሰቦች ጋር ተገናኘ። እንኳን በሰላም ቆያችሁ። ተመስገን አርብ ዕለት ትወጣለህ ተብሎ ሲጠበቅ ነበር እና ሶስት አመትህ የሚሞላው አርብ ዕለት ነው ተብሎ ስትጠበቅ ነበር፣ ዛሬ ወጣ። እንዴት ነው? ለምን አርብ አልወጣህም? ዛሬ ስንዴት ወጣ? በምን አይነት አፈታት ወጣ? ሁኔታውን እስቲ ንገረን። ያው አርብ ዕለት ሶስት አመት እንደምጨርስ የተቋሙ ያውቃል፣ ሁላችሁም እናንተም የእናንተ ሚዲያ መቼ እንደተፈረደብኝ ስለሚያውቅ የተዘገበ ጉዳይ ነው፣ በሁሉም የሚታወቅ ነበር። ነገር ግን ያው አልጨረስክም አሉኝ ሶስት አመት ጨርሻለኝ ሶስት አመት ጨርሻለኝ ብላቸው፣ አይ ሶስት አመት ፍርድ ቤት የፈረደብን የጨረስከው፣ ሌላውን አልጨረስከውም ብለው የማላገጥ መሰት ሆን ሄዱ። በምን አይነት መልኩ ነው ዛሬ የወጣኸው? ዛሬም ምንም ማውቀ ነገር የለም ወደ ሶስት ሰዓት ተኩል አካባቢ ጋር ጠብኝና ጨርሳለሁ ውጣሉ። ከሁለት ቀን በፊት ነበር የጨረስኩት ብላቸው፣ አይ መጨረስ አለመጨረስም ፍርድ ቤት ሰው ያለ ነው። ዛሬ ወስነው ነው ውጣሉ ተመስገን እንግዲህ እስር ቤት በነበረ ቆይታ ህመም እንደነበረና ህክምና ማግኘት እንደማትችል በተደጋጋሚ ሲገለጽ ነበር፣ እኛም ስንዘግበው ነበረ። አሁን የጤና ሁኔታ ምን ይመስላል? አሁን ወገቤና ዞሬ ላይ ሽተኛ መንስ ይመነት በተለይ የወገቤ ከዚህ ቀደም ከተማው እዛ ዙያ ከተማ ላይ ያለ ባቶ ሽታ ልጅ ራጅ ተነስሽ መላቀቅ መንሸራተትና እብቀት ይታያል። እና ይሄ አደገኛ ችግር ነው። የተሻለ ህክምና ማግኘት አለብህ ብለው ነበር። ያው የተሻለ ህክምና ሳላግኝ ከርቻለሁ። እንግዲህ አሁን በቀጣይ መቼም ከወጣህ የተሻለ ህክምና የምታገኝበት መንገድ ይኖራል ብለን እንገምታለን። ከሰዓታት በፊት ነው የተፈታኸው እና ምን ተሰማህ መፈታትህ፣ አሁን ያለህ ስሜት ምንድን ነው? ሶስት አመት ምናልባት ሮ ትንሽ ሊመስል ይችላል፣ ግን እስር ቤት ውስጥ በተለይ ጨለማ ቤት ሆነስጫ ሲ ወዳም ብዙ ነው እና ከዛ በኋላ ደግሞ እናቴ የእድሜዋ ይገፋ ነው ከሰባ አመት በላይ ይሆናለች ና በዚህ ሶስት አመት ውስጥ ምንም ነገር ሳይፈጠር ተፈትች። እሷም በገና ማግኘቴ ማግኘቴ ከፍ ያለ ደስታ ሰንቶኛል። ከዛ ተረፈ ያለውን ነገር ብዙም የሚገለጽ አደለም። በጣም እናመሰግናለን። ጋዜጠኛ ተመስገን ደሳለኝ እንኳን ለቤተ ሀበቃ ህያለን። እንግዲህ እስር ቤት ብዙ ታሪኮች ይኖሩታል ና በቀጣይ ሰፋ ባለ ውይይት በአሜሪካ ድምጽ እንደምናገኝ ተስፋ አድርጋለሁ። ለዛሬው መልካም ቀን። በጣም አመሰግናለሁ። ነ ዘ ሽ